ዛሬ ሰሜን ሸዋ ዞን ውስጥ የኮቪድ-19 ናሙና ምርመራ ተደርጎላቸው በቫይረሱ መያዛቸው ከተረጋገጠው 22 ሰዎች ውስጥ 16ስቱ መጥፋታቸው ተነገረ። ባለሥልጣኖች ፍለጋ ላይ መሆናቸው ታውቋል። መንግሥት ግለሰቦቹን በቁጥጥር ሥር ለማዋል እንቅስቃሴ ቢጀምርም ተፈላጊዎቹ አሽከርካሪዎች በመሆናቸው በሚያልፏቸው አካባቢዎች ላይ በሽታውን ሊያስተላልፉ ስለሚችሉ ነዋሪዎች ለአሜሪካ ድምፅ ስጋታቸውን ገልጸዋል። መስፍን አራጌ ዝርዝር ዘገባ ደርሶናል። በዞኑ ጤና መምሪያ የአደጋዎች መከላከልና መቆጣጠር ማስተባባሪ አውላቸው ታደሰን ጠቅሶ የዘግበው የአማራ ብዙሀን መገናኛ ድርጅት ምርመራ ከተደረገላቸው 79 ሰዎች ውስጥ 22 በቫይረሱ መያዛቸው ተረጋግጧል። ምርመራ ከተደረገላቸውም ሆነ ቫይረሱ ከተገኘባቸው አብዛኞቹ አሽከርካሪዎች ናቸው። ከ36 አሽከርካሪዎች 16ቱ ቫይረሱ ተገኝቶባቸዋል ነው የተባለው። ይሁን እንጂ 16ቱ አሽከርካሪዎች የደረሱበት አልታወቅም። አሽከርካሪዎቹን ለመያዝ ጥረት እየተደረገ መሆኑን የአማራ ብዙሀን መገናኛ ድርጅት አቶ አውላቸውን ዋቢ አድርጎ ዘግቧል። እንደ ዘገባው በቫይረሱ ከተያዙት ውስጥ ያንዱ የተገኘው አስከሬን ላይ በተደረገ ምርመራ ነው። ይህ በእንዴ እንዳለ ባለፈው ሳምንት እንሳሮ ወረዳ ቫይረሱ የተገኝበት ግለሰብ ቀብር ላይ ታድመዋል ተብለው ወደ ለይቶ ማቆያ ከገቡ ሰዎች ውስጥ አራቱ ቫይረሱ እንዳለባቸው ተረጋግጧል። አስተያየታቸውን ለአሜሪካ ድምጽ ራዲዮ የሰጠው የደብረ ብርሃን ከተማ ነዋሪ የዞኑ ኮሮና መከላከል ግብረ ኃይል እንሳሮ ላይ ካጋጠመው ችግር መማር አልቻለም ሲሉ ተችተዋል። አዲስ አበባ ውስጥ በቀን ስራ የሚተዳደር ግለሰብ አደጋ ደርሶበት ለህክምና ጤና ተቋም ገብቶ ሳለ ናሙና ይወሰድለታል ውጤቱ ይፋ ሳይሆን የግለሰቡ ህይወት በማለፉ አስከሬን እንዲወስድ የታዘዘው ቤተሰብ ግለሰቡን እንሳሩ ወረዳ ከቤተ ዘመድ ጋር ይቀብራል። ሆኖም ውጤቱ ይፋ ከሆነ በኋላ በቀብሩ ላይ የተገኙት እና ግንኙነት አላቸው ተብሎ የታሰቡት ወደ ለይቶ ማቆያ መወሰዳቸውን የአሜሪካ ድምጽ ሬዲዮ መዘገቡ ይታወሳል። ከዚህ በመነሳት ነው ናሙና የሰጡ አሽከርካሪዎች በተወሰነ ቦታ ቆይተው መጠበቅ ሲገባቸው በቸልተኝነት በመለቀቃቸው አሁን ሰዶ ማሳደድ ውስጥ የተገባው ሲሉ የደብረ ብርሃኑ ነዋሪ ያስረዱት። በዚህ ጉዳይ የሚመለከታቸውን የዞኑን አመራሮች ለማግኘት ጥረት እያደረኩ ሲሆን እንዳገኘኋቸው ምላሻ ቸውን ይዤ ይቀርባለሁ። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።